ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ ከሰኞ እስከ አርብ ከምሽቱ 1 እስከ 1 ተኩል የሚያሰማውን ልዩ ፕሮግራም አሁን ጀመረ። ሰላም አድማጮች፣ እንደምንላቸው አምሽታቸዋል። የማስተናገዳቸው አዲሱ አበበኔ፣ ንጉሱ ታምሬ ፕሮግራሙን ያቀነባብርልናል። ሰኞ ጥቅምት 29 2008 ዓ ም ነው ዛሬ። ባለፈው ቅዳሜ ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር ለጥያቄው መልስ ዝግጅት የተደረገው ፕሮግራም ዛሬ እንድሰሙ እንጋብዛለን። መልካም ምሽት። በቅድሚያ ግን የዓለም ዜና ነው። ጤና ይስጥልኝ እንደምናመሻችሁ፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በሚያንማር በተካሄደው ፕሬዝደንታዊና ምክር ቤታዊ ምርጫ የኖቤል ተሸላሚዋ አውንሳን ሱቺ የሚመሩት ተቃዋሚ ፓርቲ ብዛት ያለው መቀመጫ እንደሚያሸንፍ ከወዲሁ ይፋ ያልሆኑ የድምጽ ውጤቶች እያመለከቱ ነው። አብዛኛው ድምጽ ተቆጥሮ እስከሚጠናቀቅ ግን ቀናት ሊወስድ እንደሚችል የምርጫ አስፈጻሚ ባለስልጣናት አስታውቀዋል። ዛሬ የምርጫው ባለስልጣናት እንዳስታው ወቁት ተቃዋሚው ብሔራዊ የዲሞክራሲ ሊግ በትልቋ ከተማ በያንጎን አስራ ሁለት የምክር ቤት መቀመጫዎችን አግኝቷል። ፓርቲው በበኩሉ በከተማዋ አርባ አራት ወይም አርባ አምስት መቀመጫዎችን አሸንፌያለሁ ያለ ሲሆን ይህንን ለጊዜው የምርጫ ባለስልጣናት ማረጋገጫ አልሰጡበትም። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ሰኞ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁን በዋይት ሀውስ ተቀብለው እያነጋገሩ ናቸው። የእስራኤሉ መሪ ዩናይትድ ስቴትስና ሌሎች አምስት የዓለም ሀያላን ሀገሮች ከኢራን ጋር የኒውክሌር መርሃ ግብሯን የተመለከተ ስምምነት ከተፈራረሙ ወዲህ ወደ ዋሽንግተን ሲመጡ ይሄ የመጀመሪያ ጊዜያቸው ነው። በዩጋንዳ በመጪው የካቲት ወር በሚካሄደው ፕሬዝደንታዊ ምርጫ የሚወዳደሩ እጩዎች ዛሬ በይፋ የምረጡን ዘመቻቸውን ጀምረዋል። ሂዩማን ራይትስ ዋች በበኩሉ የሀገሪቱ መንግስት የውድድሩን መድረክ ለሁሉም እኩል እንዲያመቻች ተማጽኖ አቅርቧል። የዩጋንዳ የምርጫ ኮሚሽን ስምንት እጩዎች እንዲወዳደሩ ለፕሬዝደንታዊ ምርጫው ማለት ነው ፈቃድ የሰጠ ሲሆን ፕሬዚደንት ዮዌሪ ሙሴቪኒ ለአምስተኛ ጊዜ፣ ተቃዋሚ መሪው ኪዛቢሲጂ ደግሞ ስልጣን ከፕሬዝደንቱ ላይ ሊወስዱ ለአራተኛ ጊዜ ነው የሚሞክሩት። በመጨረሻም የግብጽ ፖሊሶች በሀገሪቱ በተከታታይ በደረሱ ጥቃቶች እጁ አለበት ተብሎ የሚፈለግ የእስልምና መንግስት ብሎ ራሱን የሚጠራው ቡድን ከፍተኛ መሪ ገለናል ሲሉ አስታወቁ። አሽራፍ ኤል ጋራቢ የተባለውን የደህንነት ኃይሎቻችን ካይሮ ውስጥ ሊይዙት ሲሞክሩ ሊያመልጥ ብሎ ተኩስ ከከፈተ በኋላ በጥይት መጥተው ገለውታል ብለዋል፣ የግብፅ የሀገር አስተዳደር ሚኒስቴር ያወጣው መግለጫ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ዜናውን አደመጠን ወደ ውይይቱ እናልፋለን። ለጥያቄው መልስ እንግዳ ውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ለጥያቄው መልስ ዝግጅት እንግዳ የሆኑት የኢትዮጵያ ውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ባለፈው ቅዳሜ የመጀመሪያውን ክፍል ፕሮግራም አቅርበናል። ዛሬ ደግመ ነው የምናቀርብላቸው ያን የመጀመሪያ ክፍል ውይይት። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም፣ በቅድሚያ በአሜሪካ ድምፅ ራዲዮ ላይ የአድማጮችን ጥያቄ ለመመለስ ስለቀረቡ አመሰግናለሁ። ከተባበሩት መንግስታት ድርጅት ጉባኤ መልስም መስሪያ ቤታችንን ቆም ብለው በጎበኙበት ወቅት ሊተባበሩን ቃል ገብተውልን ነበር። በቃሎ ስለተገኙ በድጋሚ አመሰግናለሁ። እኔም አመሰግናለሁ ትዝታ። ያኔ አጋጣሚ በቂ ጊዜ አልነበረም። ማታን የገባ ነው። በማግስቱ ደግሞ አገር ቤት አስቸኳይ ስራ ስለነበር መመለስ ስለነበረብን መቼም በቂ ጊዜ እንኳን አልነበረም። ግን እኔም ደስ ብሎኛል ስለ ጎበኘኋቸው እና ያኔ በገባሁት ቃል መሰረት ደግሞ ያው እንግዲህ ከአድማጮቻችሁ የሚነሱትን ጥያቄዎች እንግዲህ ለመመለስ ዝግጁ ነኝ እና በጣም ነው የማመሰግነው ለዚህ እድል። እግዚአብሔር ይስጥልን። እንግዲህ ዝግጅታችን ላይ እንዲቀርቡ መንደርደሪያ የሆነን ቀደም ብሎ በነሐሴ ወር የሰጡን ያልተጠበቀ ቃለ ምልልስ ነው። ያን ተከትሎ አድማጮች በርካታ በድምፅና በኢሜይል የላኩልንን ጥያቄዎች ይዣለሁ፣ ግን እስቲ በወቅታዊ ጥያቄ ልጀምር። ሰሞኑን እንደሚያውቁት የሩሲያ አውሮፕላን ግብጽ ውስጥ ያፈነዱት አሸባሪዎች ናቸው። በተለይም አይሰስ ራሱን እስላማዊ መንግስት የሚለው ሳይሆን እንዳልቀረ የአሜሪካና የዩናይትድ ስቴትስ ስለላ መረጃዎች አመልክተዋል። እንግዲህ ክስተቱ በአፍሪካ ቀንድ አገሮች አካባቢ እንደመሆኑ መጠን ኢትዮጵያ ለእንዲህ አይነቱ አደጋ ምን ዝግጅት አድርጋለች? በዚህ ብንጀምር? አዎ በመጀመሪያ ከሻርም አልሼክ ተነስቶ ወደ ራሻ ሲበር የነበረው አይሮፕላን የደረሰበት አደጋ አሁንም የተረጋገጠ አይደለም። አንዳንዶች ትዝታ እንዳልሽው በእንግዲህ ቦምብ ውስጡ አይሲስ እንትን ብለው ተክለው በዛ ምክንያት ነው የፈነዳው የሚሉ አሉ። እንዲያውም አይሲስ ራሱ ደግሞ በ ሚሳይል መታሁት የሚልም ነበረ ነበረ። ነገር ግን ከነበረው ርቀት ወደ ሰላሳ ሺህ ጫማ ሄዶ ስለነበር ያን ርቀት ሊመታ የሚችል ነገር እንደሌላቸው ተረጋግጧል። ስለዚህ በዛ እንዳልሆነ፣ ነገር ግን ቦምብ ውስጡ ከአይሲስ እንግዲህ ሊኖር እንደሚችል እንደ ጥርጣሬ ነው አሁንም። ሌላው ግን በራሱም ሜካኒካል ችግር ምክንያት በአየር ላይ እንደዚሁ ፈንድቶ ሊሆን ይችላል። ምክንያቱም አየር ላይ ነው የተሰባበረው መሬት ከነካ በኋላ አይደለም የተሰባበረው የሚል ስላለ ፍንዳታው አየር ላይ እንደሆነ ታውቋል። ግን አየር ላይ በመካኒካልም በሌላ ችግርም ሊሆን ይችላል። ፕላስ አይሲስም ጠምዶበት ሊሆን ይችላል ቦምብ። በእኛ በኩል እንግዲህ ለዚህ ያለው ዝግጅት ምንድን ነው? እንደሚታወቀው የሀገራችን የሴኪሪቲ ስርዓት ጠንካራ ነው። እኛ ለሀገራችን ብቻ ሳይሆን ለጎረቤት ሀገሮችም እንደዚሁ ከፍተኛ ድጋፍ ነው የምናደርገው። የሴኪሪቲ ስርዓታችን ጥንካሬ ብቻ ሳይሆን ግን በሕዝቡም የተደገፈ ነው። ሕዝቡ ይተባበራል በየአካባቢው ማለት ነው። ሰላሙን እንዲያደፈርስበት ማንም ኃይል አይፈቅድም ሕዝባችን ስለዚህ የህዝቡና የሴኩሪቲ ሲስተሙ ቅንጅት ነው የበለጠ ለውጥ ሊያመጣ የሚችለው። እና በዛ ላይ ተማምነን ከቀጠልን ከህዝቡ የሚሰወር ነገር ስለሌለ የተሻለ ዝግጅት አለ ብሎ መናገር ይቻላል። አንዱ የራሱ የሴኩሪቲ ስርዓቱ ጥንካሬ ነው። ሁለተኛው ደግሞ ህዝባዊ ድጋፍ መኖሩ ነው። ሰላሙን ይፈልጋል። ሁሉም ያየዋል እኮ የሲሪያን ጉዳይ ይከታተለዋል ህዝባችን የኢራክን ጉዳይ ይከታተለዋል፣ የሊቢያን ጉዳይ ይከታተለዋል፣ የየመንን ጉዳይ ይከታተለዋል። እነዚህ ሀገሮች እንግዲህ ሀገር ነበሩ ነው ነገር አይደሉም። እርግጥ ነው ዶክተር ቴድሮስ ኢትዮጵያ በሶማሊያ ውስጥ ወታደሮች አሉ፣ ደቡብ ሱዳን ውስጥ ሰላም ጠባቂዎች አሉ። አሁን ደግሞ የደቡብ ሱዳን መንግስትና የተቃዋሚዎችን ጥል እየሸመገለች ነው በኢጋድ አማካይነት። የኢትዮጵያን ጸጥታ ማስከበር በተመለከተ ግን ብዙ ጊዜ ተቃዋሚዎች የሚተቹት ምንድን ነው አገር ውስጥ ባለው ህዝብ መብት የተለወጠ ነው ነው የሚሉት። መንግስት አገር ውስጥ መብት እየረገጠ ለውጭው ዓለም ለይስሙላ የሚሆን አካባቢውን የማስከበር ሁኔታ አለ ነው የሚሉት። ለዚህ ምን መልሳለት? እንግዲህ ህዝቡ የሚተባበረው መብቱ ስለተረገጠ አይደለም፣ ሰላሙን እና እድገቱን ስለሚፈልግ ነው። የህዝቡን መብት ረግጦ ደግሞ ለውጭ ድጋፍ ማድረግ የሚቻልም አይሆንም፣ ምክንያቱም መንግስት ለሌላው ለጎረቤትም ሀገር ኦር ቢዮንድ የሚያደርገው ድጋፍ ከህዝቡ የመነጨ ነው። የህዝቡ ድጋፍ ቢኖር ነው። የህዝቡ ድጋፍ በምንድን ነው የሚገለጠው? የህዝቡ ድጋፍ ቅድም እንዳልኩት፣ አሁን ከሴኩሪቲ አንጻር በየአካባቢው ሰላሙን ስለሚፈልግ ከእኛ የጸጥታ ኃይሎች ጋር ተባብሮ ይሰራል። የሆነ ለየት ያለ ነገር ለአገር አደጋ ሊሆን የሚችል ነገር ካለ ወዲያው ይናገራል። አንዱ ይሄ ነው። ሁለተኛው ደግሞ የጸጥታው ጉዳይ ብቻ ሳይሆን ለልማቱም ቢሆን ህዝቡ እየሰራ ያለው ነገር ነው። ለውጥ እያመጣ ያለው ባይዘ ወይ ለልማቱ፣ ሀገራችን በአስራ አንድ ከመቶ እድገት በየአመቱ እያመጣች ነው እየተባለ ነው። በጣም ፈጣን የሚባለው እድገት የሀገራችን ነው፣ የኢትዮጵያ ነው። ከአለምም ቢሆን አስራ አንድ ከመቶ ነው። ኦፍኮርስ አይኤምኤፍ ወደ ስምንት ነጥብ አምስት ከመቶ ብሏል። ስምንት ነጥብ አምስት ከመቶም በጣም ከፍተኛ ነው። ምክንያቱም ብዙ የአውሮፓ ሀገሮች ኔጌቲቭ ነው እድገታቸው። አሜሪካውም ባለፈው የተወሰነ ሁለት ፐርሰንት ምናምን እድገት አግኝታ በጣም ከፍተኛ ነው የሚል ነው ያስቀመጡት። ስለዚህ ስምንት ነጥብ አምስት ከመቶ ራሱ ትልቅ ነው። ይሄ ደግሞ በህዝቡ ብርታት ነው የሚመጣው። ህዝቡ ለልማቱ እየሰራ ነው። ሰው የህዝቡ ድጋፍ የሚገለጸው አንዱ ቅድም እንዳልኩት ከሴኪዩሪቲው አንፃር ያገባኛል ሰላም እንፈልጋለሁ ብሎ ከጸጥታ ኃይላት ጋር ይተባበራል። ሁለት አለ። አሁን ጎረቤት ሀገር እንደፈለጉ ሸባብ ይፈነጫሉ፣ እኛ ጋር አይፈነጭውም። አሁን ልማትን የኢኮኖሚ እድገትን አንስተዋል እና። እንደውም ከአድማጮች በርካታ ጥያቄ ደርሰውናል። የአድማጮችን ጥያቄ ከማሰማቴ በፊት አሁን በኤልኒኖ ምክንያት ነው ተብሎ ከ800 ሚሊዮን በላይ ኢትዮጵያውያን ተርበዋል። አሁን ሰሞኑን ኦቻ፣ የተባበሩት መንግስታት የሰብአዊ አገልግሎት ድርጅት ያወጣው 250 ሺህ ህጻናት በሆስፒታል ውስጥ ቴራፒውቲክ ፊዲንግ እርስዎ በቅድሚያ ሐኪም ኖት ያውቃሉ፣ እየተሰጣቸው እየተመጣጠነ ምግብ ያጡና በረሃብ የሚሰቃዩ ህጻናትን እየመገቡ እንደሆነ ነው የሚገልጸውና የኢኮኖሚ እድገቱ የኢትዮጵያ መንግስት ደጋግሞ የሚጠቅሰው ባለ ሁለት አሀዝ የኢኮኖሚ እድገት እንዳለ ሆነው አሁንም ደግሞ ኢትዮጵያውያን እየተራቡ ነው የሚሉ አሉ። እንደውም እኔ ከምሻማ የአድማጮችን ጥያቄ ላሰማሁት። ሄሎ ቪዮዎች እንደምን አላችሁ? እባካችሁ እስኪ ለዶክተር ቴዎድሮስ አድሃኖም አንደኛ ሰሞኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዲስ አበባ ለተሰበሰቡ ለዲያስፖራ አባላት ከዲያስፖራ አባላት ጥያቄ ቀርቦላቸው ስለ ረሀቡ ስለ ኢትዮጵያ ረሀብ ጥያቄ ቀርቦላቸው ነበረ። እሳቸውም ሲመልሱ ራሳችንን በምግብ ችለናል፣ አንድም የተራበ ሰው የለም ብለው ነበረ። ዛሬ ደግሞ በእናንተ ፕሮግራም የሰማሁት ነገር ከአራት ሚሊዮን ህዝብ በላይ የምግብ እርዳታ እንደሚያስፈልግ ለእርዳታ ሰጭ ድርጅቶች ጥሪ መደረጉን ሰማሁ። ታዲያ ይህ ነገር የመንግስትን ታማኝነትና የአመራር ብቃት ጥያቄ ውስጥ አይከተውም ይላሉ ዶክተር ይሄ አንድ ነው ሌላ ደግሞ ከዛው ከኢትዮጵያ ውስጥ ጥያቄ ይላኩልናሉ። እሱን እሱንም አሰማለኝ የአሜሪካ ሬዲዮ የአማርኛው ቋንቋ አዘጋጆች እንደምን አላችሁ የዘወትር አዝናጫችሁ በአማራ ክልል በዋግኽምራ ሰቆጣ ዞን ገብረስላሴ ጌታሁን እባላለሁኝ በዋግ ኽምራ ሰቆጣ ድርቅ አለ። በዘንድሮ ክረምት ምንም ስላልዘነበ ድርቅ ነው። ህዝቡ በየመንገዱ እየህርነን ሞታለን እያለ ስለሆነ በዚህ በውጭ ጉዳይ ሚኒስትሩ በጠየቃችሁት በቃለ ምልልሱ መሳተፍ እፈልጋለሁኝ። ሌላም ከሌላም የትራንስፖርት ኃይለኛ ችግር አለ። በድርቅ ምክንያት ሰው ወደ ፈለገም ሂዶ ወደ ቤተሰብ ወደ ተሻል ሀገር እንዳይሄድ ምንም አይነት ትራንስፖርት ስለሌለ በጣም ችግር ላይ ነው። በዚህ መሳተፍ እፈልጋለሁ። አመሰግናለሁ። ገብረ ስላሴ ጌታሁን ከሰቆጣ ቅነክስልኝ የቪኦኤ ፕሮግራም አዘጋጆች፣ እኔ ዶክተር በላይ ሀብተ ኢየሱስ ፍሬ አባጀግና ከዚህ ከዋሽንግተን ዲሲ የሚቀጥለውን ጥያቄ ለማቅረብ እፈልጋለሁ። የኢትዮጵያ ጉዳይ ባለፈው አርባ አመታት በድርቅ በረሀብ በመታረዝ፣ ከዛ በኋላ ደግሞ እርስ በርስ በመጫረስ ያሳለፍነው ጊዜ የሁላችንም ትዝታ ነው። አሁን ደግሞ ከአርባ አመት በኋላ እንደገና ረሀብ መጥቷል። ወደ አራት ነጥብ አምስት ሚሊዮን ህዝብ ተርቧል ተብሏል። እና ይሄ ጉዳይ መቼ ነው የሚለወጠው? እንግዲህ ዶክተር ቴድሮስ እነኚህ ጥያቄዎች የተላኩት ቀደም ብሎ በመስከረም ወር እኔና እርሶ እርሶ በፕሮግራሙ ሊቀርቡ በነበረ ጊዜ ነው። አሁን የኢትዮጵያ ረሀብተኞች ቁጥር ከ ከስምንት ነጥብ ሚሊዮን በላይ እንደሆነ ነው የሚነገረው። ቀደም ብዬ እንዳልኩት ሁለት መቶ ሀምሳ ሺህ ህጻናት አስቸኳይ የምግብ እርዳታ እየተሰጣቸው ባለበት ሁኔታ ነውና የት የት እንደሆነ ረሃቡ ደግሞ የአገር ውስጥ መገናኛ ብዙኃን ስለማይዘግቡበት የትየት እንደሆነ ምን አይነት እርዳታ እየተሰጠ እንደሆነ ቢገልጹልን በጣም ነው የማመሰግነው። ትዝታ ባይዘወይ፣ የአገር ውስጥ ሚዲያ አልዘገበም የሚባለው እየዘገበ ነው፣ የአገር ውስጥ ሚዲያም ይዘግባል። ስምንት ነጥብ ሁለት ሚሊዮን ወገኖች እርዳታ እንደሚፈልጉ አስቀምጧል። ያ ብቻ ሳይሆን ለእርዳታ ሰጪዎችም እንደዚሁ ስምንት ነጥብ ሁለት ሚሊዮን ኢትዮጵያውያን ድጋፍ እንደሚፈልጉም አስቀምጠናል። አንዱ ሊሰመርበት የሚገባው ነገር ምንድን ነው? አሁን ባለንበት ሁኔታ በዚህ መንግስት ማለቴ ነው ግልጽነት አለ። አንደብቅም፣ አይደበቅም። ገመና ካለ መውጣት መቻል አለብን፣ በግልጽ መናገርም አለብን። ምክንያቱም በግልጽ የምንናገረው ከውጭ ካሉ ደጋፊዎች የውጭ መንግስታት ድጋፍ ለማግኘት ሳይሆን ሕዝባችንም ራሱ አውቆ ሕዝቡ ራሱ ችግሩን ራሱ ሊፈታው ይችላል ከሚል ነው። ከሕዝቡም መደበቅ ያለበት ነገር በፍጹም መኖር የለበትም ከሚል ነው። ስለዚህ ይሄን ማስመሩ እኔ ጥሩ ነው የሚል እምነት ነው ያለኝ። ከዛ ወደ ድርቁ ሲሄድ ድርቁ ከሰውም ከመንግስትም አቅም በላይ ነው። በሁለት እና ሶስት ሰባት አመታት ኤልኒኖ የሚባል ክስተት ይከሰታል። ኤልኒኖ ኢኳቶሪያል አካባቢ ፓሲፊ ኦሽን ባህር የሚሞቅበት ጊዜ ነው። ውቅያኖስ የሚሞቅበት ጊዜ ነው። በሚሞቅበት ጊዜ በዓለማችን የአየር ጸባይ ላይ ለውጥ ያመጣል። ስለዚህ ከሁለት እስከ ሰባት አመት የሚጠበቅ ነው። ይሄ አስቀድሞ የመተንበይ አሰራር ስላለን እርሊ ዎርኒንግ ሲስተም እንደሚሉት ፈረንጆቹ ሊከሰት ይችላል ብለን የገመት ነው ነው ወዲያው እንዲያውም ይሄ ነገር ክስተት እንደሚፈጠር መንግስት ካወቀ በኋላ እርምጃ መውሰድ ነው የጀመረው። ድርቁ ሊያስከትል የሚችለውን ጉዳት ለመከላከል ከነበረው የራሱ ክምች እህል ምግብ ክምችት ወደ ሀምሳ ሺህ ሜትሪክ ቶን ስንዴና ሀምሳ ሺህ ሜትሪክ ቶን በቆሎ ወዲያው ነው ማከፋፈል የጀመረው። ስለዚህ ድርቅ ይኖራል። የሚገርምሽ ትዝታ አሜሪካ ነው የምትኖሩት፣ የምታውቁት ነው። ካሊፎርኒያ ደርቋል። ዋናው ነገር የአሜሪካ መንግስት ግን ካሊፎርኒያ ድርቅ ሲያጋጥም ለአርሶ አደሮቹ ወዲያው ድጋፍ ሰጠ። ኢትዮጵያ ደግሞ ሶማሊያ፣ አፋር፣ ምስራቅ ትግራይ፣ አንዳንድ ኦሮሚያ አካባቢዎች አንዳንድ የአማራ አካባቢዎች ድርቅ ሲያጋጥም ቅድም እንዳልኩት ሀምሳ ሺህ ቶን በቆሎና ሀምሳ ሺህ ሜትሪክ ቶን ስንዴ ወዲያው ማከፋፈል ጀመረ ስትል ዋናው ነገር ግን መንግስት ለዛ ዝግጁ ሆኖ ህዝቡን ወዲያው እርዳታ ይሰጣል፣ ማንንም ሳይጠብቅ አራት ሚሊዮን ድጋፍ የሚፈልግ ህዝብ አለን ስንል የመጣ ድጋፍ የለም። ስምንት ሚሊዮንም ሲባል አሁን የተወሰነ መምጣት ጀምሯል። ግን ያን ያህል ገባ የሚባል አይደለም። ነገር ግን በመንግስት በኩል ስንዴም በቆሎም ካለው ከሀገር ውስጥ ክምችት ያ ብቻ ሳይሆን ከውጭም በመግዛት በማከፋፈል ላይ ነው። ስለዚህ አሁን ያለው በህዝቡ ላይ የደረሰ ችግር የለም። በእንስሳት ላይ የደረሰ ችግር አለ። ውጭውን አልጠበቅንም። በራሳችን ነው የሰራነው። ይሄ ነው መታየትም ያለበት እና ድርቁ ፕሮፐርሊ ማኔጅድ ሆኗል የሚል እምነት ነው ያለኝ። ሁለት ነገር ነው። ዶክተር ቴዎድሮስ ከተችዎች የሚቀርበው እንግዲህ እርሶም ራሶ እንዳሉት ከሁለት ከሰባት አመት ድርቅ ተከታትሎ የሚመጣ ነው የሚጠበቅ ነው እና እንደ መንግስት ደግሞ ዝግጅት እንደሚያስፈልግ ነው። ሌላው ኢህአዴግ ከሀያ አራት አመታት በፊት ስልጣን ሲይዝ ጠቅላይ ሚኒስትር መለስ ዜናዊ በቀን ሶስቴ የሚበላ ህብረተሰብ ነው የምንፈጥረው ብለዋል። አሁን ስምንት ሚሊዮን በላይ የሚሆን ሰው በኢትዮጵያ የምግብ እጥረት እየተባለ ነው የሚነገረውና የምግብ እጥረት ማለት ሰዎች ተርበዋል። በቀን ስንቴ ነው የሚበሉት? በቀን አንዴ ነው ሶስቴ ነው ሁለት ነው ወይስ በሳምንት አንዴ ነው የሚበሉት የሚለውን ሁሉ ጥያቄ ውስጥ ያስገባልና እንዴት ይህንን መከላከል አልተቻለም ድርቅም ቢኖር እንዴት መከላከል አልተቻለም የሚሉ ተቺዎች አሉ። እዚህ ላይ ምንድን ነው ሶስት ጊዜ መብላት መለስ ያለው ነገር ነበር። አሁን ዋናው ጥያቄ ስምንት ሚሊዮን ከስንት ነው ነው የዛሬ ሀያ አምስት አመት እንግዲህ ደብል አድርገናል ፖፑሌሽን። አሁን ስምንት ሚሊዮን ከዘጠና ስድስት ሚሊዮን መሆኑ ነው ከዘጠና ስድስት ሚሊዮን ስምንት ሚሊዮን ስንት ነው የሚሆነው ሰማንያ ስምንት ሚሊዮን ይዞ ኬ ስለዚህ የህዝብ እድገቱን ግምት ውስጥ ማስገባቱ ጥሩ ነው። ምክንያቱም ፕሮፖርሽኑ መጠኑ አልጨመረም፣ ቀነሰ እንጂ። እንደው ተጨባጭ ጥያቄ ልጠይቅዎት። ድርቁን በተመለከተ በጣም ብዙ ከብቶች በኦጋዴን ክልል በሱማሌ ውስጥ፣ በአፋር አካባቢ፣ እንዲሁም ደቡብ ምስራቅ ኦሮሚያ ብዙ ከብቶች እንደሞቱ ይታወቃል። እስካሁን የሞተ ሰው አለ ወይ ከምግብ እጦት ኢትዮጵያ ውስጥ? የሞተ ሰው የለም። የሞተ ከብት አለ። አንዱ ሪሊ እንደ ውጤትን መታየት ካለበት፣ እያንዳንዱ ህይወት በጣም ክቡር ነው። ኢትዮጵያዊነት ክብረት ነው። ስለዚህ እሱን ያደረግ ነው። የሚሰጠው ድጋፍ የህዝባችንን ህይወት ማዳን መቻል አለበት። የእንስሳት ከሆኑ ሊተኩ ይችላሉ። እነሱንም ማዳን ከቻልን ጥሩ ነው። ቀጣይ ማድረግ ካለብን ምንድን ነው? የእንስሳትን ህይወትም መጠበቅ አለብን። ካለፉት አመታት ጋር ሲነጻጸር እርምጃዎች ቢታዩም አሁን ለምሳሌ ከመንግስት ጋዝና ወጥቶ የተሰጠ ብር አንድ መንግስት ሊያደርገው የሚጠበቅ እንደሆነ አርጎ ነው እንግዲህ ተቃዋሚዎች የሚያወጡ ኢህአዴግ ደግሞ ስልጣን ከያዘ ይሄውና አሁን ወደ ሀያ አምስት አመት ሊጠጋው ነው። በዛ ምክንያት ነው። ቀደም ብሎም ርሶ ወዳነሱት ነጥብ ልውሰዶት ወደዚህ ወደ ምርምር ማዕከልና የፐብሊክ ሰርቪስ የተባለው ስላወጡት ጥናት ጥያቄ ላቀርብሎት። ይሄ እንግዲህ የፖሊሲ ጥናትና ምርምር ማዕከል ፐብሊክ ሰርቪስ እና የሰው ሀብት ሚኒስቴር አቀረቡት የተባለው ጥናት ውጤቱ በአማራ፣ በትግራይ፣ በኦሮሚያ፣ በደቡብ የተንሰራፋ የሙስናና የወገንተኝነት የባለስልጣናት ማን አለብኝ የትምህርት ብቃት የሌላቸው ሰራተኞች በሀገሪቱ ላይ እያደረሱ ስላሉት ከባድ ችግሮች ነው። በጠቅላይ ሚኒስትሩ በተመራ የሹማምንት ጉባኤ ላይ የተነገረው ያው የኢትዮጵያ ቴሌቪዥን ካወጣው የተቀነጨበው ነው። በየድረገጹ የምናየው እና ይህንን ምርመራ አንዳንዶች ጠቅላይ ሚኒስትር ኃይለማርያም ደሳለኝ የህወሀት አሻንጉሊት እንዳልሆኑ በማሳየት አገሪቱን ከሙስና ነጻ ለማድረግ የመሪነት ችሎታ ያሳዩበት ነው ይላሉ። ሌሎች ደግሞ ከምርጫ በኋላ የሚደረግ የተለመደ የኢህአዴግ ድራማ ነው። በሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ አስተዳደር ዘመንም ከሙስና የተነሳ በሰበስን ተብሎ አልተነገረም ወይም ምን ተሻሻለ የሚሉ ሰዎች አሉና የእርሶ አመለካከት ምንድን ነው? እዚህ ጥናቱ ላይ እንደው አጠር አርጎ ቢገልጹልኝ። ጥናቱ ለእኔ አዲስ ነገር መስሎ አልተሰማኝም። ያልተሰማኝ ምክንያት ምንድን ነው? ኢህአዴግ የሚያምነው ችግራችን የውስጥ ነው። የውስጥ ችግር ከገነገነ ያው አደጋው የሚወሰነው ከውስጥ ችግር ነው ብሎ ያምናል። አሁን ጠቅላይ ሚኒስትራችን የሚያሉት፣ ሌሎች የሚያሉት ብናየው የውስጥ ችግር ለሀገራችን አደጋ ነው የሚል ነው። የተለየ ነገር እኔ አላየሁም። የውስጥ ችግር የውስጥ የአሰራር ችግር፣ የሙስናው፣ የቢሮክራሲው እንዲህ እንዲህ አይነት ማለት ነው። እሱ ነው ስለዚህ የሙስና ችግር አገራችን ውስጥ ካለ አለ ካንሰር ነው ብሎ መንግስታችንም ያምናል፣ ድርጅታችንም ያምናል። ጠቅላይ ሚኒስትራችንም ያሉት እሱ ነው። ሙስና ሀገራችንን ሊበትን ይችላል። ምን እርምጃ ይወስዳል መንግስት? ይሄ ነው ምን እርምጃ ይወስዳል መንግስት? ይህንን ካንሰር ነቅሎ ለማውጣት ምንም የተሻሻለ ነገር የለም፣ ባሰበት እንጂ የሚሉ ሰዎችን በምን ማሳመን ይቻላል? አሁን ኢህአዴግ እርምጃ እንደሚወስድ በኢህአዴግ በኩል እርምጃ ሲወሰድ ነበር። አንደኛ ከዚህ በፊትም ጀምሮ ሲሰራ የነበረው ምንድን ነው? ሁለት ነገሮች ናቸው። አንዱ ፖለቲካል ነው። ስለዚህ አመራሩን እና ከዛ በታችም ያለውን አመለካከት በማሻሻል ኮራፕሽን አደጋ ሊበትናት ስለሚችል ሁላችንም ይሄን ለማሻሻል መስራት እንዳለብን። ሁለተኛው ጉዳይ ምንድን ነው? መፍትሄው ፖለቲካል ነው። የፖለቲካል ሊደርሽፑ ንጹህ ንጹህ መሆን አለበት። ከዛ በተጨማሪ ግን አስተዳደራዊ እርምጃዎች መወሰድ አለባቸው። አጥፊ ካለ ሊጠየቅ ይገባል። አካውንት በዚህ በሙስና ላይ የመጨረሻ ጥያቄ ልጠይቅና እንደ አጠር ያለ መልስ ሰጥተውን ወደ አድማጮች ጥያቄ እንሄዳለን። ኢህአደግ ሙስናን ማስወገድ አይችልም የሚሉ ሰዎች የሚያቀርቡት ትችት ምንድን ነው? ከላይ ከፓርቲው ከቁንጮ የተነሳ ነው። ለምሳሌ የመከላከያ ጀነራሎች የራሳቸው ኃይል አላቸው፣ የፓርቲ ድርጅቶች የራሳቸው ኃይል አላቸው እና ኢህአደግ በሀቅ ራሱን መርምሮ እነዚህን የታጠቁ ጀነራሎችን ይጠይቃል ወይንስ ደግሞ የፓርቲ ድርጅቶችን ራሳችሁ መርምሩ ብሎ ይላል ወይ የሚሉ አሉ እና የተቀሩትም በቢሮክራሲ ውስጥ ያሉ አነስተኛ የስልጣን እርከን ላይ ያሉ ባለስልጣናት እነዚህን አመራሮች እየተመለከቱ ነው ህዝቡን የሚመዘብሩት የሚል አመለካከት አለ እና ኢህአዴግ እነኚህን ትልልቅ ተቋማት ይገዳደራቸዋል። አንዱ ማስመር የምፈልግበት ነገር አለ፣ በጣም የምወደውም ማለት ነው። ኢህአዴግ በሙስና ወይም ራስን በማክበር አይገዳደርም። ኮድ ኦፍ ኮንዳክትም አለን። በተለይ ከፍተኛ የፓርቲው የስልጣን ደረጃ ላይ የደረሰ ምን ማድረግ አለበት ወይም የለበትም የሚል መመሪያ አለን። አሁን እኔ ለምሳሌ ቢዝነስ ውስጥ መግባት አልችልም። ሼርም እንዲኖረኝ አይፈቀድም። ቤት ራሱ አንድ ቤት ካለኝ አጋጣሚ መቀለይ ያለው ከሐኪሞች ጋር ጤና ቢሮ ስራ ስለነበር የሆነ የማህበር ይልጣለኝ ከዛ ውጪ ቤት እንዲኖረኝ አይፈቀድም። ያን ማክበር አለብን ሁላችንም። ምክንያቱም ያልተገባ ገቢ ቢመጣ በሙስና ምክንያት የሚመጣ ከሆነ ሊቆም ይገባል። ሕዝባችንን ለማገልገል ካልሆነ በስተቀር ራሳችንን ሀብታም ለማድረግ ከሆነ ክልክል መሆን አለበት። የፓርቲያችንም የኔም እምነት እሱ ነው። ጀነራል የሚሆን የምን የሚሆን የፓርቲው እምነት ህዝቡ የተሻለ አማራጭ እድገትም እንዲኖረው የመስራት እንጂ ራሳችንን ሀብታም ለማድረግ አይደለም። እሺ ዶክተር ቴዎድሮስ አመሰግናለሁ። ሌላ እንደው ከጥያቄያችን አድማጮች ከላኩት ውጪ አንድ ሌላ ጥያቄ ልጠይቅና ወደዛ እንሄዳለን። እንግዲህ በቅርቡ በዝ ፊልድ የተባለ የዜና ወኪል እንደዘገበው በኢትዮጵያ እስር ቤት ውስጥ የሚገኘው የግንቦት ሰባት መሪ አንዳርጋቸው ጽጌ በኢትዮጵያ ከብሪታንያ አምባሳደር ግሬግ ዶሪ ጋር ተገናኝቶ ነበረና ኢሰብአዊ በሆነ መንገድ እንደተያዘ ቀድሞ ከነበረው በሌለበት ከተፈረደበት የሞት ፍርድ ውጪ ወንጀሉ ምን እንደሆነ እንዳልተነገረውና ፍርድ ቤት እንዳልቀረበ ነው። አንዳርጋቸው ጽጌ መቼ ነው ፍርድ ቤት የሚቀርበው? አድማጮች ውይይቱ ወይም ለጥያቄው መልስ አላበቃም። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከሰኞ እስከ አሮ ከምሽቱ አንድ እስከ አንድ ተኩል በ19 በ22ና በ25 ሜትር ባንድ የሚያሰማውን ልዩ ዝግጅት የዛሬውን እዚህ አበቃ ነገ ማክሰኞ በተለመደው ከምሽቱ አንድ ሰዓት እንገናኛለን። ዛሬ ግን በሦስት ሰዓት ላይ እንደምንገናኝ አስታውሱ። መልካም ምሽት።